በሀገር ዙሪያ የሚሰማው የእርስ በርስ ግድያ ግጭትና ማፈናቀል አስጨነቀን የሚሉ እናቶች ለሰላም መስፈን በሀገሪቱ የታየው የዲሞክራሲያዊ ጅምር እንዳይደናቀፍ ለመማፀን ኢትዮጵያን ሊዞሩ ነው፣ መዞርም ጀምረዋል። ከባህር ዳር መቀሌ መልስ ያነጋገርናቸው 22 የሰላም አምባሳደር እናቶች አፋር፣ አዲስ አበባ፣ አምቦ እያሉ ሊቀጥሉ መሆኑንም ገልጠውልናል። እንዴት ተነሳሱ? እስከ አሁንስ ለተደማጭነት ያሳዩት ተስፋ ምን ይሆን ምንስ እንቅፋት ያጋጥማቸው ይሆንም ለጊዜው ከሀያ ሁለቱ ቅድም እንዳልኩት ሦስቱን አግኝተናል ከትግራይ ክልል ወይዘሮ ጃኖ ንጉሠ ከአማራ ክልል ወይዘሮ ገነት ታደሰ ከኦሮሚያ ክልል ወይዘሮ አዱኛ መሐመድን ትዝታ በላቸው አነጋግራቸዋለች እነሆ ዝግጅቱ የሰላም አምባሳደሮች ኢትዮጵያውያን እናቶች በየክልሉ በመሄድ ስለ ሰላም ለመስበክ የተነሳችው ኢትዮጵያውያን ሴቶች በቅድሚያ በጣም አመሰግናለሁ። እንኳን ደስ አላችሁም እላለሁ ይሄንን ስራ ለመጀመር በመነሳሳታችሁ። ወይዘሮ ገነት ታደሰ ከአማራ ክልል ኖት፣ እንዴት ነው የተነሳሳችሁት? ሀሳቡን ያመነጨው ማን ነው? አነሳሳችን ከየክልሉ ግን ሀሳቡ ሲመነጭ እንግዲህ እኛ እናቶች ይህንን ቁርጠኝነት ከተሳሰብን በኋላ ይህንን የሚያስፈጽምልን በኢኮኖሚ በአንዳንድ ነገር የሚያግዘን የሰላም ሚኒስቴር በሀገራችን ላይ ተቋቁሟል። እሺ፣ እዚህ አዲስ አበባ ያሉት አምባሳደሮች የሰላም ሚኒስቴር ጋር በመሄድ እኛ እንዲ እንዲህ አይነት ነገር አስበናል። ሀገራችን አንድ እንድትሆንልን በሀገራችን ሰላም እንዲወርድ ልጆቻችን ልንመክር ባሎቻችን ልንመክር መላው የኢትዮጵያ ነው ጋር እስከ ጋር ሃይማኖት አባቶች ጋር ሆነን ልንነክር ይህን ሀሳብ አመንጭተናል። ምን ይህን ሀሳብ ስናመነች እኛ በጊዜ በጉልበት ራሳችን መስዋዕት ልናደርግ ነው። በፋይናንስ ደግሞ ይሄንን ነገር ከበር ብታደርጉን ብሎ በማመልከት እዚህ ያሉት ሴቶች፣ ህጻናት እና ወጣቶች ጽህፈት ቤት ይሄንን ፋይናንስ እነሱ እንዲያግዙን የትራንስፖርት ፋይናንስ እና የአልጋ ፋይናንስ እነሱ አመቻችው በነሱ ባመቻችት መስመር ለእያንዳንዳችን ሲደወልን ባሎቻችን ባሎቻቸውን ልጆቻቸውን ግትን አድርገን ከሌሎች የኢትዮጵያ ልጆች ከሌሎች ብሔር ብሔረሰቦች አትበልጡብንም አቅማችን እስከፈቀደ ድረስ ሂደን ይህንን የአንድነት መዝሙር ሰብከን በሀገራችን ሰላም ይውረድ፣ ሁሉም ሰው አንድ ይሆንልን፣ በአንድነት እንደነበረው እንሁን። ሰላምን እናስን እያለቀስን እናት መጀመሪያም ወንድ ነው የምታምጠው ሁለተኛም ስትጸልይ ነው የምታምጠው። አሁን ግን እኛ ሰላምን ለማማጥ ዝግጁ ሆነን ሰላምን አምጠን ወልደን ለእነሱ ቃል አስገብተን በይበርምደት ክልል እነሱን አልቅሰን ቃል አስገብተን ለመሄድ ተነሳሳል። አመሰግናለሁ። እዚህ ድረስ ካስረዱኝ በጣም ነው የማመሰግነው። ወይዘሮ አዱኛ አህመድ፣ እንዴት ነው የቡድኑ አባል ለመሆን እንዴት ተነሱ? ሰው ደውሎሎት ይግቡ አለ፣ ወይንስ ከአሁን ቀደም በስራ ከስራው ጋር ግንኙነት አለው? ወይዘሮ አዱኛ እስቲ ያስረዱን እንዴት ተቀላቀሉ ይህን ቡድን? ያው እንደሚታወቀው እንግዲህ ሰላም የሁሉም ጥያቄ ነው የሁሉምም ፍላጎት ስለሆነ እንማከርበትም ነበረ። እንዴት አድርገን ነው መርዳት የሚችለው? እንዴት አድርገን ነው እየደፈረሰ ያለውን ሰላም ማስፈን የሚቻለው ሁሉም እንግዲህ ሁሉም ጥረት ማድረግ ይገባዋል። በዚህ እንግዲህ አብራኝ ካለችው ከሌላዋ ከኦሮሚያ ተወካይ ጋር በመሆን ይሄ ነገር ሊሰራ መሆኑን ስንሰማ ተሳክሰን የራሳችንን አስተዋጽኦ ማድረግ እንችላለን በሚል ነው እንግዲህ የተነሳሳል። በዚህ ጉዳይ ላይ የሴቶች ጉዳይ ሚኒስትርና የሰላም ሚኒስትር ጉዳዩን አቀናብሮት ማኔጅመንት ስለሚፈልግ በዚህ ሁኔታ እንድናልፍ ተደረገ። ስብስቡ ፍላጎት ላይ የተመሰረተ መሆኑን ማወቅ ይቻላል ማለት ነው። ፍላጎት ላይ ነው የተመሰረተው። ግን የሀሳቡ ጠንሳሽ የሰላም ሚኒስትሯ ናቸው ማለት ነው። ወይዘሮ ጃኖ ንጉሰ እስቲ ያስረዱኝ። ከእርሶም ከትግራይ የተሳተፉ ነው እና በዚህ ዝውውር እስቲ ያስረዱኝ። እንዴት ነው እርሶ የቡድኑ አባል ለመሆን የበቁት? እሺ፣ እኛ ያው በየክልላችን ችግር አለ። ምንም በከፍሉ ሁሉ በሀገራችን ኢትዮጵያ ብዙ ልቅሶ፣ ብዙ ችግር፣ ብዙ ስደት ስላለ እኛ በተሰበሰብነው ሁላ ምናድር እንዴት ነው የምናደርገው? ይሄ እንዴት አርገን ተረጋግተን ወደ አዲስ ዘሄዳለን በማለት እኔ አሁን ለምሳሌ ያው አጋጣሚ ወደ ክልል ትግራይ ሄጄ ነበረ ለጉዳይ በቃ ቢሮ ጠየቁ። ኋት ምን ሆን ከአሁን በፊት ዱባርቴ ማለት የሀገራችን ያው ወራዩ አካባቢ ዱባርቴ ወጥቶ ብዙ ነገር ተአረግ ነበረና አሁን በዱባርቴ ይመለሽ አይችልም ወይ ብዬ አነጋገርኳት። ከዛ ያው ሌላም እየጠየቀ ነው። ይህን ሀሳብ ጥሩ ነው ግን እንዴት ብሎ ይሳካል፣ እንዴት ብሎ ሁሉም አብሮ ይመጣል ወይ በማለት ሰው ማሰበኝ፣ ያው ደፋነ በቃ እየገፋፋነ ለዚህ ማለት ለሰላም ለእሳት እኳ ሰው እንትን እያለ ለሰላም ከሆነ ለምን በቃ ቤታችን ትተን በወታቸው ማጥተዋል ካሁን በፊት። ስለዚህ እኛ ደግሞ ለዚህ ታሪክ እውነት እንዳረግልን በእውነት በሆዳችን ያው ንጹሕ አድርገን መሄድ ሀገራችን ኢትዮጵያ ለሰላም ትመለስ በማለት በቃ ደጋግመን በመደወል እነሱን በማገዝ ደቃ ንእሽቶ በማገዝ ያው የክልላችን ከዛ ተደዋውለው ኧረ እንደዚህ ያለ ነገር ያመጫችሁ ጥሩ ነውና ዞሮ ዞሮ አለ በፌደራል ደረጃም ተነሳስታችሁ በየ ክልሉ ልትሄዱ ከፈለጋችሁ ያው እኛም ዝግጁ ነና የእናንተ ማንደግሾ የለም እያለ ነው ሰላም ሚኒስትር። ያው ተነሱ ስሉና ያው በደስታ ነው የተነሳ ነው አልሐምዱሊላህ። በጣም የሚደንቅ ነው። ይህ አይነቱ የሰላም አምባሳደርነት ምናልባት በኢትዮጵያ ለመጀመሪያ ጊዜ ነው ለማለት ይቻላል። እንግዲህ የመጀመሪያው ንግግራችሁ በባህር ዳር ነበር። ከዛ ደግሞ ወደ ትግራይ ሄዳችኋል። እንዴት አይነት ነው አቀባበሉ? ምን አይነት አቀባበል አገኛችሁ? እስካሁን እየታያችሁት ከሆነ አዎ፣ እኛ ባህር ዳርም ቢሆን ባህር ዳር መጀመሪያ ስንሄድ ይሄ በቃ በጣም ነው እንትን ያላቸው እንዴት ይሄን ነገር በቃ እንዴት አስባችሁት እንዴት መጣችሁ? ራሱንም አስተዳደሩም በሆን ህዝቡም በሆን እያለ በልቅሶ መጥቶ ማያውቅ ነገር ይህን ለያዩቶናል። ሀገራችን ኢትዮጵያ አንድ የነበረ ወደ ብዙ ነገር ተከፋፍያለ። ይሄን የመጣው ማንቀበለው ነገር የለም። እኛም ሆጎናችንን ለሰላሙ አለን ለአንተ ጋር ምንም ማንረጋዳው ነገር የለም። ትልቆቹ የሀይማኖት መሪም ተነስተው ነበር ጠይቀዋል። አሁን እናንተ ቀድማቸኋል። እናት ናት የምትቀድምና የእናት ሆድ ነው መጀመሪያ ሁለመና ምጎዳ ብለን ስንጠይቃቸው ስናለቅስ ተንበርክተን በጣም ነው ያለቀሱ። በጣም ነው ያለቀሱ። ህዝቡ ሳለቅስ እንባን ለመቆጠብ አይቻልም። ሁሉም አንድ አይነት ነው። የለያቸው ነገር ምንም ምንም ነገር የለም። በጣም ወይዘሮ ገነት እንግዲህ ቀጥሎ በሄዳችሁት በትግራይ መልስ እስከምታገኙ ድረስ የክልሉን ምክትል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤልን ቆማችሁ ነው ለሰላም የተማጠናችሁት። ያገኛችሁት መልስ ምን ነበረ? ረክታችኋል ወይ? አዎ እንግዲህ እንደ እናንተን በሚዲያ ምናልባት እንደተከታተላችሁት በስነ ስርዓቱ ነው አቀባበል የተደረገልን ከኤርፖርት ጀምሮ። በኋላም ከሳቸው ቢሮ ገባን በአስተባባሪዎች አማካኝነት እኛ አላማችን ስለሆነ ቃል ገብተናል ካልተባለ እኛ አንቀመጥም አላማ አድርገን የተነሳ ነው ነው። እሳቸውም ያው ቁመው ነው የተቀበሉ። እሳቸውም በበኩላችን ረክተናል ነው የምንለው። ጥሩ ነው አንድነታችን ደስ ብሏቸዋል። ወደ መግባባት የደረስንበት ሁኔታ አለ። ያው መጀመሪያ ያው ትግራይ የሰላም ሀገር ናት። እኛ ሰላም ነው ያለ ጸብም የለብንም ተሞክሮ ክም ያልተወስዱ ይገባል እንጂ እኛ ሰላም የጎደለበት ሀገር አይደለም በሚል ባረዳድ ችግር ትንሽ ነገሮች እንከን ነበሩበት። ወዲያው ግን ያው ተቀልብሶ እኛም ያንን ሁኔታ ነው በተባለውም የሰላም ሀገር ነበር ታገያዎች የመንጹበት ምንም እንኳን ብሄር ብሔረሰቦች ቢታገሉም የመጀመሪያው ጥንስ ሀገር ትግራይ ስለነበረ ስለምናውቅ እዛ ተግባርተን በጥሩ ሁኔታ ነው። እንግዲህ የተለያየ ነው እና ተማሪዎችም በተለያየ አፈጉባኤዎች ቢሮ ሄደናል። በጥሩ ሁኔታ ነው የተቀበሉም። ፕሬዚዳንቶችንም አማክረናል። ትግራይ የነበረው ድባብ በአጠቃላይ ደስ የሚልና ወደ አንድነት መልካም፣ ወደ ወይዘሮ አዱኛ አህመድ ሊሂድ ከኦሮሚያ ወደ መጡት የሰላም አምባሳደር እንግዲህ፣ የአሁኑን የኢትዮጵያ የሰላም እጦት የተመለከትን እንደሆነ ከምን ጊዜውም የተለየ ነው። ህዝብ ለህዝብ ግጭት አለ። ወጣቶች በጭካኔ መገዳደል አለ። የአገዳደሉ ሁኔታ እናንተ ራሳችሁ በባህር ዳሩ መድረክ ላይ እንደገለጻችሁት በኢትዮጵያ ታሪክ ምናልባት በቅርብ ጊዜ ታሪክ ታይቶም የማይታወቅ አይነት የጭካኔ አገዳደል ነው። ከናንተ በተጨማሪ መንግስት ምን ቢያደርግ ይበጃል ብላችሁ ታስባላችሁ? የተቀሩት ለምሳሌ የሃይማኖት አባቶች፣ የሀገር ሽማግሌዎች ሰላምን ለማስፈን በዚያች ሀገር፣ ምክንያቱም በአንድ በኩል በጣም ተስፋ የሚታይበት ሀገር ነው። ለመጀመሪያ ጊዜ የሀገር መሪዎችና ተቃዋሚዎች ተገናኝተው በሰላም የሚወያዩበት ጊዜ ነው። በሌላ በኩል ደግሞ ባልታወቀ ምክንያት ብዙውን ጊዜ ሰውን የሚያጋጩ አሉ ይባላል። እነማን እንደሆኑ ግልጽ አይደለም። በዚያ ምክንያት ሕዝብ እየተፈናቀለ ነው። በጣም በጭካኔ ሰው እየተገዳደለ ነው። በኢትዮጵያ ዙሪያ ና ሌሎችስ እነማን ናቸው? ይሄን ነገር ማብረድ ያለባቸው ማን ቢያግዛችሁ ደስ ይላችኋል? እንግዲህ ሰላም የሚደፈርስ ሲሆን በጣም የምትጎዳውና የምትጨነቀው ሴቷ ናት። ሴቷ ደግሞ ቤት ውስጥ ካሉት ህጻናት፣ ከባሏ፣ ከአባቷ እንዲሁም አገሪቷን ብናይ ሀምሳ ፐርሰንት ወይም ከሀምሳ ሚሊዮን በላይ የሚሆኑት ሴቶች ናቸው። ይህ ማለት እንግዲህ የእያንዳንዱ አንቺ ያነሳሻቸው የተነሱት ጉዳዮች ሰላም በተመለከተ የሚያደፈረሱ ጉዳዮች ሲመጡ ቀጥታ የሚጎዳው ሴቷን ስለሆነ ይሄን ጉዳይ እንደ አገር እኛ ከዘጠኙ ክልሎች የተወጣጠኑ ሴቶች በጥቂቱ የምንሰራ ከሆነ ይሄ እየተባለ ያለው ስጋት ሰላም መደፍረስ በአቅማችን ሰርተን እንቀንሰዋለን፣ ከቻል እናቀፈዋለን የሚል ሰላምን አንግበን ነው የተነሳ ነው። በዚህ ላይ እንግዲህ ማ ሊረዳችሁ ይችላል እንዴትስ ቢሆን ነው የአገሪቷ ሰላም ሊመጣ የሚችለው ለሚለው ጥያቄ የድሮ የአናኗር ዘይቤያችን ሲመጣ ነው፣ ሶሻል ቫሉ የምንለው ማለት ነው። ቢካዝ እዚህ ሀገር ላይ ስንኖር እያንዳንዳችን የራሳችን የሆነ ሃይማኖት አለ፣ ባህል አለ፣ የአናኗር ሁኔታ አለ። ያቺ የድሮዋን የአናኗር ሁኔታችንን እያንዳንዱ ኢትዮጵያዊ ሲኖርበት የነበረውን ብናመጣ ሁሉ ሁሉም በሰላም ተክቶ ይነሳል። ሽማግሌውም፣ ሃይማኖት አባቱም፣ ወጣቱም፣ ሴቱም፣ ወንዱ ተለፍቶ ሰላም ለሁሉም ነገር። ለምሳሌ ፍትህ ፍትህ ይባላል። ፍትህ ያለ ሰላም ሊመጣ አይችልም። ምናልባት ፍትህ ከመጣ በኋላ ሰላም ሊመጣ ይችላል። ተመጋጋቢ ናቸው ጉዳዮቹ። ነገር ግን ሰላም በሌለበት ሁኔታ የሚፈልገው የኢኮኖሚ ሊሆን የዲሞክራሲ ሊሆን የተለያዩ ጉዳዮችን ማከናወን ስለማይቻል እኛ ይዘን የተነሳ ነው ሰላም የሚለውን ጉዳይ ነው። ሊከሰቱ የሚችሉትንም ጉዳይ ለማስቆም ነው ትልቁ አላማ ማለት ነው። ይሄ ሊሆን የቻለበትን ምክንያት ከዚህ ሁሉ ማህበረሰብ ውስጥ ትልቁን ፐርሰንት የምትወስደው ሴቷ ናት። ሴቷ ናት በይበልጥ ልትጎዳ የሚችለው ይሄ ደግሞ እውነታም አለ። የትኛውም ዓለም ብንሄድ ለጉዳዮች ችግር ሲከሰቱ ተጠቂ የምትሆነው ሴት ናት። ሴት ጣናት፣ አዛውንቶች እንደዛ በተዋረድ ማየት እንችላለን። ስለዚህ መንግስትም የራሱን የሆነ አቋም ይዞ ባለበት ሁኔታ አሁን እየታየ ያለውን ፍቅርና መቻቻል እና ወደ ጥሩ ጎዳና እየሄድን ያለንበትን ሁኔታ ማስፈን ይቻላል። የእኛን ጉዳይ ካየ ፊት የኛ የሰላም አምባሳደሮች ሲሰሩት ቀድሞ በመንግስት አካሎች ላይ ነው። በመንግስት አካል የወሰደውን አደራ ተረክቦ ይሄንን ህዝብ ማስተዳደር እንዳለበት የድሮውን ያለ የድሮን ያለማባችን አምጥቶ ለህዝባችን ማሰራጨት እንዳለበት ከሰሜን ያሉት አመራሮችን በዚህ ሁኔታ መሄድ እንዳለባቸው፣ ይህን ይዘን የመጣ ነው። የሰላም አደራ ወስደው ለእያንዳንዱ ህብረተሰብ ማሰራጨት እንዳለባቸው። ለምን ህዝባችን ችግር የለበትም፣ በአሁኑ ሰዓት በዚህ ባይደለም፣ ችግር ያለበት ችግር ያለበት አመራ ችግር ያለበት አመራር ላይ ያለው ነው ብለን ነው እኛ የምናምነው፣ ስንነሳ እራሱ ማለት ነው። ስለዚህ እነሱ አምነው የሚቀበሉ ከሆነ የእኛን የሰላም መልእክት በስራቸው ያሉትን የአስተዳደርም ይሁን ህዝቡንም ይሁን ሁሉንም አካል በሰላም ነገሮችን ማከናወን ይችላሉ ብለን ስለምናምን ከነሱ ነው የሚጀምረው። ከዛ በኋላ ወረደን ደግሞ እስከ ሃይማኖት አባት የሀገር ሽማግሌዎች፣ እነሱ ላይ ደግሞ መተን ስንሰራ የድሮ ባህላችንን የድሮ የአኗኗር ዘይቤያችን መምጣት አለበት። ህጻናትን ቤተሰብ ላይ ሲያድጉ በግብረ ገብነት ማደግ አለባቸው። ይሄ የሚዘውን ከሆነ ድሮ አለ የሚባል ብቻ ሳይሆን የነበረውን ሁኔታ መመለስ እንችላለን እና አሁን እየሰማን ያለነውን የክፍፍል የሚሆን ሌሎች ሌሎች በጣም ለህብረተሰባችን ምቹ ያሉትን የሚያኗር ዘዴዎች ማቆም እንችላል። ደግሞ ማቆምም ይቻላል። ለዚህ ደግሞ ምንም አይነት የፖለቲካል አቋም ይዞ መነሳት አያስፈልግም። ሰላም ለሁሉም፣ ለፖለቲካውም ሰላም እኮ ያስፈልጋል። አንድ ሰው የሚፈልገውን የፖለቲካ አቋም ማራመድ የሚፈልግ ከሆነ ሰላም ከሌለው ያችን የፖለቲካ አቋም ማራመድ አይችልም። ስለዚህ ትልቁ ማለት ነው ሰላም ነው። ሁሉንም ሁሉንም ነገር ለማከናወን ሰላም ያስፈልጋል ብለን ነው አንድ ላይ ተሰብስበን እየሄድን ያለ ነው። ስለዚህ መንግስትም፣ እኛ የሰጠነውን አደራ ተቀብሎ እንደሚያከናውንና በተባለው መንገድ እንደሚሰራበት እርግጠኞች ስለሆነ ነው በጠን እያገለገልን ያለ ነው። በጣም ነው የማመሰግነው ወይዘሮ አዱኛ አህመድ። እንግዲህ ካነሷቸው ነጥቦች እንደው የኢትዮጵያ ሴቶች ልጆቻቸውን ለጦርነት ለእስር፣ ለስደት ሲገብሩ ለረጅም አመታት፣ ረጅም አመታት ተቆጥረዋል። አሁን ያለው የፖለቲካ ክፍተት ትንሽ ሻል ያለ ነው የሚሉ አሉ። እናንተም እንድትዘዋወሩ ምናልባትም ይሁንታው መኖሩ ኔ የሚያመሰግኑ አሉ። ወይዘሮ ገነት ታደሰ እዚህ ላይ የሚያክሉት ነጥብ አለ? አዎ፣ እንግዲህ ከዚህ ላይ የማነሳው መጠን ተመሳምሽነት እኛ ቢኖረንም እንደ ሀገር የልጆቻችን ሁኔታ ቢቆረቁረንም የወገናችን ሁኔታ ቢቆረቁረንም ይሄ ይሁንታ ባይኖርና ከሀገር ሀገር ተዘዋውረን ለመንቀሳቀስ ለመንቀሳቀስና ለትራንስፖርት ለአንዳንድ ነገር ለሚሆን የኢኮኖሚ ችግር ነበረብን ይሁንታ ኑሮ ይሄ የሰላም ሚኒስትሩ ይህንን ነገር ባይሸፍንልንም አላማችን ይደናቀፍ ነበረ የሚል እምነት አለን። እና ይህን ታውና ያለ ዲሞክራሲ ጥሩ ነው። እኛ የወሰነውን ቁርጠኝነት እንዳለው ነው። አንድ ሰው በአሁኑ ሰዓት ይህንን ቁርጠኝነት አድርጎ ለሀገሩ ለወገኑ መነሳት ትልቅ ነገር ነው ብለን ወስደናል። ይሄ እንዳለ ሆኖ ይሄ ዲሞክራሲ ደግሞ ለእኛ ተሰጠውን ይህን ጋ ማግኘታችን ደግሞ ከሁሉም በላይ ደስ አሰኝቷል። ይሄ ለመጣነት ለአንድነት ለልጆቻችን ደግሞ አይዛችሁ በርቱ፣ ተመልሳችሁን ተማሩ፣ አገራችን ከትልቅ ደረጃ አድርሱ። እኛም እናቶቻችሁ እናንተን ስናሳድግ አልቀፈናል፣ ስናረግዝ አርቀፈናል። ዛሬ ግን እናንተ ደግሞ ከትልቅ ቦታ ላይ ደርሳችሁ ሀገራቸውን እና ቤተሰባት እንድትረዱ ነው የምንፈልግ እንጂ እናንተ እንድትሞቱብን አንፈልግም። ብለን አልቀፈን ስንነግራቸው፣ እነሱን እያለቀሱ ሰላምን ለማስፈን ሁሉን በጥረት ላይ ስላሉ እንግዲህ ውጤት እንደዛራ ብናየው ደስ ይላል። ይሁን ዳው ደስ ብሎናል። እስቲ በመጨረሻ ሁላችሁንም የምጠይቀው ከወይዘሮ ጃኖ ንጉስ ጀምራለው ያላችሁ ተስፋና ስጋት ምንድን ነው? ይሄንን የያዛችሁትን ጉዞ በተመለከተ እስካሁን ያገኙት ተስፋ ደግሞም ስጋትም ካለ ስጋቶም ቢያጋሩኝ ወይዘሮ ጃኖ እሺ። እስካችን ሁሌም አናጣም የናስወድ እያለቀሰ የተንበርክ ካፍ ጠይቅ ለሀገርና ለሰላም ብላ ነው የምል ተስፋ ልጆቹም ሆነ በሕገ መንግስት ውስጥ ያሉ አመራሮች ይሰሙናል። እነዚህ ወላድ ሆነው ነው እና እንስማቸው። አባባሌ ብዙ ልዩነት የሌለው ነገር ምንም ወደ ቁም ነገሩ ስትገባ ቁጭ ብላ ስታስበውም ይሄ ነው እንደዚህ ያለ ነው የማጣላቸው ስለማይባል ይሄ እንደ ቤት ቤት ጨዋታ ያሉት እንጂ ትልቅ የፖለቲካ ችግር የሌለው መሆኑ ግን መሀል ላይ የማንሰው ኬለ ነው ማይባል ስለሆነ እሱም ራሱ እኛም ስንንበረከክ ስናለቅስ፣ ባርስልና ያርስልናል። እነሱም ያምንናል። የወላድ ሆድነውና ነውና ተንበርክከን ስንጠይቅ የግል በደል የለንም፣ የህዝቢ ህዝባችን እንዳይበደል ልጆቻችን የወለድናቸው ተምሮ አገር እንድመሩ በትልቅ ደረጃ እንድነሱ ብለን ስለምናለቅ እሺ ብሎ አመራሮቹን ይሰሙናል የሚል ተስፋ ትልቅ ተስፋ አለን። ስጋቱ ምንድነው? ማን ብይለን ይሆን አላህ ለሁላችን በጠና እንደወጣ ነው ሁሉ ሰምቶ አንድም ሰው በጠብጠን ያግልና ይሆን ወይ ካልሆነ በስተቀር እስካሁን ከሁለት ክልሎች አልሐምዱሊላህ ብለናል። አንዳንድ ነገር ቢቆዩም እኛም እናንተ ጋር ባንጓዝ ልባችን እናንተ ጋር ተጉዟል ስልነ በጣም ደስ ስልያልነ አሁንም በሆን ግን ያቺ ስጋት ግን ሁሉ እንደ ሁለቱ ክልል ብመጡ አሁን ይመጡልና ይሆን ወይ? እሺልና ይሆን ወይ? ካልሆነ በስተቀር እስካሁን ትልቅ ስጋት የለም። እንደም ሰው ምን እርግጠኛ ሆነን የተነሳል እኛም እስካለን ድረስ ይችል እስከምታርፍም ይሄ ሲ ብለን አንመለስም። በዛ ያው የሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ። ማንም ብሎት ማንም ደንበርም ብሆን በአመራር ላይ ምሁሮች ባግዙን እኛ እንደዚህ ብለን ስንሄድ መሀል ላይ ምሁሮች ባግዙን የምል የምላለን። በጣም ጥሩ ወይዘሮ ገነት እርሶንም ተመሳሳይ ጥያቄ ጠይቆታለሁ፣ ግን አንድ ነገር ላክል። አንዳንድ ሰዎች ምንድን ነው የሚሉት እንደው ይሄ በየአካባቢው የሚካሄደው ግጭት ሆን ተብሎ የፖለቲካ ጥቅም ፍለጋ ከሆነ ፍሬ አልባ ነው የነሱ የነዚህ ሴቶች ጥረት የሚሉ አሉ። ለዚህ ምን ይሉኛል? የሚያዩትስ ተስፋ ምንድን ነው? እሺ የመጀመሪያው ጥያቄ ተስፋችሁ ምን ይመስላል? ስጋታቸው ስለተባለ ተስፋችን እንግዲህ አሁን ባየነው ሁኔታን ብቻ ሳይሆን መጀመሪያም ስንነሳ ተስፋ ይዘን ነው የተነሳ እንግዲህ ይሁን ታሁን ካገኘን የወለድናቸውን ልጆች እና በአካባቢ የሚኖረውን ሰው ይህንን የሰላም ጥሪ ምንሰብክ ያለ እና ተስፋው ጥሩ ነው። ወደፊት ምንደርስበትም ጥሩ ነው። እንደ አጠቃላይ የምናየው ነገር ከአሁኑ ጋር አቀናጅተን ስናየው ራ ይዘ ነው ምንጓዙ። ስጋቱ አሁን እንዲሁም ይሄ ስጋት ያልሹ ከአሁኑ ጥያቄ ጋርም ነው። በመጨረሻ ከምታሹ ጋርም ይመሳሰላል። ምንም ቢሆን ሁሉም ነገር ፐርሰንት ተሰኞሽን ብለህ ማለት ነው። እኩይ ተግባርም እንደሚኖር ጥርጣሬና ስጋት ይኖረናል። ለምሳሌ አንድ ሀገር ስንሄድ ምን ሄደናል የሚያነሳችን ልን ኮርዲኔት የሚያደርጉ በአካባቢ የሚኖሩ ተወካዮች ይኖራሉ። በዛን ሰዓት ላይ ያን ነገር እንዳናካህት ምን ያጋጥመን ይሆን? አሁን ከዚህ ምን እንደሚሆን ማን እንደሚያደርገው አናውቅም። እናንተም እንደምታውቁት ሰው ይሞታል ተብሏል። አዎ ሰውሰው ይሞታል እናያለን ያን ግን ማን እንዳደረገው ብናውቀው አድራጊውን ይዘን የሁሉ ባለፍ አልነበር። አሁንም ከዚህ ስጋት ላይ ይሄን ጣውቃ የማስገባት ስጋት አለ። ሙሉ በሙሉ መቶ ፐርሰንት በተስፋ እንጓዝም ስጋትን ተንብቀን የምንጓዙ ይሄን ነውን። አመሰግናለሁ። ወይዘሮ አዱኛ በመጨረሻ ይሄ ተልኳችሁ መቼ ነው የሚያልቀው? እንግዲህ ዘጠኙንም ክልሎች እንደምትዞሩ ነው እየገባን ካለቀስ በኋላ ይሄ ከተጠናቀቀ በኋላ ወደ የማህበረሰባችሁ ተመልሳችሁ ለማድረግ ያቀዳችሁት አለ? እንደሚታወቀው ያለው በሀገሪቷ ላይ ያለው ለውጥ ተስፋ የሚሰጥ ለውጥ ነው። እኛም እየሰራን ያለነው የሰላም ተልእኮ በዚህ ለውጥ ውስጥ ትልቅ ምዕራፍ እንደሚሆን አምነን ነው የገባንበት። ይሄ እየሰራችሁት ያላችሁት የሰላም ተልእኮ፣ ደግሞ አንዳንዶች ላይቀበሉት ይችላሉ የሚል ነገር አለ ተብሎ ለተነሳው ጥያቄ እየሄድንበት ባየ ነው በሰራ ነው ስራዎች ሁላ አባቶቻችን፣ እናቶቻችን፣ መሪዎች ያነጋገርናቸው ሁላ ሲቀበሉና እንደውም በጸጸትና በትልቅ ስሜት ነው እያነሳናቸውን ጉዳዮቹን ላይ ተቀበሉ። ከዚህም ዋልተ ደግሞ በተግባር በአካል ያልተገናኘ ናቸውም ቢሆኑ መንግስታችንም ባሎቻችንም ልጆቻችንም ወጣቶችም የእኛን ተልኮ እንደሚወስዱ ተስፋ እናደርጋለን። ይህን የምንልበት ምክንያት ደግሞ ትልቅ የሆነው የማህበራዊ መስተጋብር ወይ ደግሞ ሶሻል ቫሉ አለን። ሽምግልና አልጠፋም አለ። የሃይማኖታት እህል ደግሞ ሃይማኖቶች ግጠፍ ያሉት ሃይማኖቶችን ከዚህ ስርአት ውጭ ስላልሆኑ ይህንን የኛን ተልእኮ ወስደው ተግባራዊ እንደሚያደርጉ ባለሙሉ ተፈኞች ሆነን ነው ከቤቶቻችን ልጆቻችንን ባሎቻችንን ትተን ለረጅም ቀን የዚህ መሰላም ጉዞ እናከናውን የወጣ ነው ማለት ነው። መቼ አቆማል መቼ ትጨርሳላችሁ ለተባለው ከዚህ በኋላ ሰባት ክልሎችና ሁለት የከተማ መስተዳድሮች ይቀሩባል። እነዚህ አከናውነን ስንገባ እያንዳንዳችን ወደ ክልሎቻችን ስንመለስ ደግሞ ክልላችን ላይ የሚመለከተን ጉዳይ ያውን የሰላም ጉዳይ ይዘን ካሉት አካሎች ጋር በሰላምና በባለው አካሄድ ከመንግስታችን ጋር ሆነን ጉዳዩን የሚሰራበት ጉዳይ መሆኑን ከወዲሁ ልናሳውቅ ይወዳለን። እናመሰግናለን። በጣም ነው የማመሰግነው። ከተቀሩት የእናንተ አባላትም ሌሎችንም ለማነጋገር እንሞክራለን። ትልቅ ስራ ነው የያዛችሁት። ወይዘሮ ገነት ታደሰ ከአማራ ክልል፣ ወይዘሮ ጃኖ ንጉሰ ከትግራይ ክልል እንዲሁም ወይዘሮ አዱኛ አህመድ ከኦሮሚያ ክልል የሰላም አምባሳደሮች ኢትዮጵያውያን እናቶች ሰላምን የምትሰብኩ በጣም እናመሰግናለን፣ ስለ ጊዜያችሁ ስለ ሀሳባችሁ You I'm